በኦሮሚያና በሶማሌ ክልሎች አጎራባች አካባቢዎች እየታየ ያለው ጥቃትና ግጭት ከዕለት ወደ ዕለት እየሰፋ የመሆኑ ነገር ብዙዎችን እንዳሳሰበ ታውቋል። በኦሮሚያ ባሌ ዞን ራይቱ ወረዳ ሁለት ወይም ቁጥራቸው ከዚያ በላይ በሆነ ቀበሌዎች ላይ የሶማሌ ክልል ልዩ ፖሊስ ኃይል ወደ አካባቢው ዘልቆ እያጠቃን ነው ሲሉ የአካባቢው ነዋሪዎች ለቪኦኤ መግለጻቸውን ዘግበናል። ከሶማሌ ክልል የተነሱ የታጠቁ ኃይሎች በወረዳው ውስጥ እያደረሱ ናቸው የተባለውን ጥቃት የኦሮሚያ ክልል ቃል አቀባይ አረጋግጠዋል። በአንድ ቀን በተካሄዱ ጥቃቶች ከአስር ያላነሰ ቁጥር ያለው ሰው መገደሉንም እማኞች ለቪኦኤ ገልጸዋል። ተመሳሳይ ግጭት ወደ ጉጂ ዞን ነገሌ ቦረና አካባቢም ሰሞኑን መዛመቱ ተሰምቷል። እነዚህን በኦሮሚያና በሶማሌ ክልሎች አጎራባች አካባቢዎች እየተካሄዱ ናቸው የተባሉ ግጭቶችን አስመልክቶ ሰሞኑን በብዙ ጥረትም ሳናገኛቸው ቀርተን ከነበሩ የሶማሌ ብሔራዊ ክልላዊ መንግስት ባለስልጣናት መካከል የክልሉን የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ኢድሪስ እስማኤልን ትዝታ በላቸው ትናንት አግኝታ አነጋግራቸው ነበር። ያደረገችላቸው ቃለ ምልልስ ቀጥሎ ይቀርባል። የኢትዮጵያ ሶማሌ ብሔራዊ ክልል መንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ ኢድሪስ እስማኤል፣ አመሰግናለሁ በቅድሚያ እና ዛሬ እሺ እግዜር ይስጥልኝ። ዛሬ ሁሉ ሳይቀር ምስራቅ አረርጌ ጉርሱም ወረዳና ጭናክሰን ውስጥ ከፍተኛ ጦርነት ተከፍቶብናል ነው የሚሉት እዛ አካባቢ የሚኖሩ ለምሳሌ የባቢሌ ነዋሪዎች፣ እንዲሁም የዋጭሌ ከተማ በጎፋ አካባቢ የሚገኙ እናም ሰው እንደተገደለ ከሶስት ቀናት ጀምሮ በተከፈተው ጦርነት የባብሌ ወረዳ ህዝባዊ አገልግሎት ኃላፊ አቶ ሰላድ መሐመድ በተያዙ በሁለተኛው ቀን እንደተገደሉ ነው ያለው። ና ምንድን ነው በሶማሌ ክልልና በኦሮሚያ ክልል መካከል ውጊያው የተነሳበት ምክንያት? ያው ጥሩ አሁን በዚህ ላይ መልስ መስጠት የፈለግ ነው። እኛ ይሄ በኦሮሚያ በኩል የተሰጠው መረጃ በሞያሌ በኩል ያልሻቸው አንዳንድ ቀበሌዎች በእነዚህ ላይ ነበር ያለው ነገር ያልሽና በእነዚህ ደግሞ እመጣበታለሁ ጊዜ አሁን ዛሬ የተከሰተውን ሊነግሩኝ ፈቃደኛ አይደሉም ማለት ነው። አሁን በስራ ምክንያት ጊዜ ስለነበርኩኝ የተጠናከረ መረጃ በዚህ ለሱ የዛሬውን ነገር ግን በዛኛው ባለው ያለው መረጃ ለህዝብ እንድታደርሱ ነው። እንግዲህ በዛኛው ባለውም የኦሮሚያ ክልል የኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ አቶ አዲሱ አረጋ አሁን የሶማሌ ክልል ልዩ ፖሊስ በተለያዩ የኦሮሚያ ቀበሌዎች በሙሉ ትጥቅ መጥቶ ህዝብ ላይ የሚያካሄደው ጥቃትና ግድያ ከረፈረንደሙ ጋር የተያያዘ አይደለም ነው የሚሉት። እና ለዛ ያለት መልስ ምንድን ነው? ያው ሰምቹ ነበር። በአቶ አዲሱ የተሰጠው አስተያየትና መልስ በእውነቱ በጣም ነው የገረመኝ። እንደዚህ አይነት መረጃ ሲጀመር በፌዴራል መንግስትም በጸጥታ አካላትም በሁለቱም ክልል ልዩ ፖሊስ ህዝብ ላይ ጥቃት እያረገ ነው ሰላማዊ የሚል ነገር አልተገመገመም። እሱም ከእውነት የራቀ ነው የሚል ነገር ነው ያለው። ተጨባጭ ሁኔታም ያ ነው። የትኛውን ነው የሚያስተባብሉት? ልዩ ፖሊስ አይደለም ኦሮሚያ ውስጥ ጥቃት እያካሄደ ያለው ነው የሚሉት ወይንስ ጥቃት ጨርሶ አልተካሄደም ነው? እሱን የምነግርሽ መቶ በመቶ ምልሽ ከእውነት የራቀ የተፈጠረ ወሬ ነው። የትኛው የክልሉ ልዩ ፖሊስ ኦሮሚያ ውስጥ ገብቶ የሚለው ነገር ጥቃት እያደረገ ነው ያለው ነገር መቶ በመቶ ከእውነት የራቀ ነው። ነገር ግን ሰው የሞተ ነው ኦሮሞዎቹ እንደውም የሚሉት በፌደራል ኃይል የታጠቀና ሙሉ የጦርነት መሳሪያ ያለው ነው ልዩ ፖሊስ። አሁን ደግሞ ዛሬ የምንሰማው ምንድን ነው? አልሱና የተባለ የሶማሌ ሪፐብሊክ ውስጥ የሚንቀሳቀስና ከሶማሊያ መንግስት ትዕዛዝ እቀበላለሁ የሚል ኃይል ነው ኦሮሚያ ውስጥ እየተንቀሳቀሰ ያለው ነው የሚሉት አራት መቶ ወታደሮች ያሰለፈ ወደ ዋጭሌ ከተማ አንድ መቶ ወታደሮች የላከ ወደ ጎፋ ደግሞ ሶስት መቶ ወታደሮች የላከ ለዚህም ደግሞ ማስረጃ የተማረኩ በሻለቃ ደረጃ ማዕረግ ያላቸው ሰዎች የተማረኩ አሉ። ወደ ዋናው አሰቤ በመጣልሽ ይሻላል። ይሄ በአጠቃላይ ፎልስ አኪዜሽን ነው። ይሄ መወንጀል ነው። ያለውን ነገር በተጨባጭ ያለውን ነገር ምንድን ነው የሚባለው? ጅራፍ ራሱ ገርፎ ራሱ አይነት ነገር ሊሆን አይገባም። ሲጀመር በአጠቃላይ በዳዋ ዞን ላይ የተከሰተ የነበረው ነገር ምንድን ነው? እዚህ አካባቢ አርብቶ አደር ህዝብ ነው። በግጦሽ በአንዳንድ ነገር ግጭት ሊነሳ ይችል ነበር። ያ በአካባቢ የሚፈታበት ሁኔታ ነበር። በአሁን ሰዓት ግን እየተፈጠረ ያለው ነገር ምንድን ነው? ይሄ ክልል በአጎራባች አካባቢ ያሉት ማህበረሰብ አብሮ እንዳይኖሩ ሰላም እንዳይሆኑ የተደረገ ትልቅ እንቅስቃሴን ያለው አንድም ቀበሌ ላራገጥልሽ እወዳለሁ። የኢትዮጵያ ሱማሌ ማህበረሰብ ወይሻ ዘልቆ ገብቶ ኦሮሚያ ላይ የፈጠረው ማህበረሰብ ንጽዋን ላይ የፈጠረው ነገር የለም። እያንዳንዱ ቀበሎች ላይ ዘልቆ ገብቶ ነው ንጽዋን ላይ ጥቃት ሲያደርጉ የነበሩት ማነው? ሌላው ቀርቶ ጭካኔ የተሞላው የታጠቁ ሀይሎች በኦሮሚያ በኩል የመጡ ሀይሎች ናቸው። ጥቃት ሲፈጽሙኝ ነበር። ጸረ ሕዝብ ድርጅቶች ነበር ሲፈጸሙ ነበር። የት ቦታ ተጨባጭ እያደረጉልኝ፣ አቤት ተጨባጭ ያርጉት። ለምሳሌ አሁን በሞያሌ ወረዳ ላይ ብቻ በጫሙቅ መለብ፣ አይጎ ራሮ፣ ከጀዋ በዚህ ወረዳ ብቻ ዘልቆ ገብቱን ልጽዋንን ጨፍጭፎ አቃቅለው ከተማ ሙሉ መሰረተ ልማት የሚባል ነገር አድፍቶ የዲያስፖራ ኢንቨስትመንት የሰሩትን በአጠቃላይ አውድሞ የሄዱበት ሁኔታ አለ። ማን ናቸው? ጭካኔ የተሞላበት ሁኔታ ጉደት ወረዳም ለምጣለሽ እነሲብ ሚኒ ሮባ ቢረዲማ ቢረዲሞ መልካ ከጉባ ዛሬውን ዋጭ ሊያልፉ ወረዳና ጥቃት ያደረጉበት ሁኔታ አለ። ማን ነው ይሄን የሚያደረገው? ፌደራል መንግስትም የሚመለከተው ሚኒስተር መስሪያ ቤት፣ መከላከያ፣ የእኛም የኢትዮጵያ ሶማሌ ክልል ከፍተኛ አመራር ባለበት ቦታ ይሄ ነገር ተገንግሞ አንድም ወረዳ በኢትዮጵያ ሶማሌ በኩል ተላልፎ የሄዶ እዛ እንትን ያለበት ነገር የለም። ሌላው ቀርቶ ሰሞኑን ወደ መቶ ሀያ ሶስት ኬትም በመኪና ጭነው ለዚህ ጥቃት ህዝብ ለማስጨፍጨፍ ከመጡ ተገልብጦ ነው። ሌላው ቀርቶ እርስ በርስ ባለመታወቃቸው ኬትም እየመጡ እየተሳጁ ነው ያሉ ባለመታወቅ፣ አቶ ኢድሪስ ረሰና መሀይል መቶ ይህን ጥቃት ህዝብ ላይ ንጽን ህዝብ ላይ ችግር እየፈጠረ እንደሆነ ማንም ያወቀው ሀገር ያወቀው ነው። አሁን ለምሳሌ ስለ ዘረዘሯቸው ግድያዎች፣ በእሳት ማቃጠል፣ ንብረት ማውደም፣ እገሌ የእገሌ ጦር ነው ይህንን ያደረገው ኦፒዲዮ ነው ህዝቡ ይህንን የሚያደርገው ማነው? ያደረገው ይሄን ነገር ያደረገው ህዝቡ ሰላሙን ተቀብሎ አርፎ በተቀመጠበት። ምክንያቱም የኢትዮጵያ ሶማሌ ህዝብ ከማንም በላይ ሰላምን የሚያውቅ ነው። የሰላምን እጦት በትክክል የተቀጣበት ነው። ቀረ ሰላም ነው ተብሎ በክልል ሌበል ተፈርጆ በዚህ ተስማምተን አርፎ በተቀመጠበት ሰዓት ተደራጅቶ እራሱን ለጥቃት ራሱ ተደጋግጦ ነው፣ ህዝቡን ልጅ ያጠቃያለሁ ማን አትክክለኛ ኦነግ የጀዋር በተለይ ለጀዋር ተላላኪ የሆኑ ተደራጅቶ ነው፣ በሲስተም ውስጥ ያሉ ይሄ ነው በህዝቡ ላይ ቅዳት የፈጠረ ነው። እሺ ኦሮሚያ ክልል ውስጥ ተደራጅቶ የሚንቀሳቀሰው ኦነግ ነው ብለዋል። የክልሉ ሰዎች እየተገደልን ነው የሚሉት ደግሞ አልሱና የተባለ ሶማሊያ ውስጥ የሚንቀሳቀስ የሶማሊያ ሪፐብሊክ ውስጥ የሚንቀሳቀስ ከሶማሌ መንግስት ትእዛዝ እቀበላለሁ የሚል ነው ብለዋል። ይሄንን የኦሮሚያ ኮሚኒኬሽንስ ቃል አቀባይ አስጨርሱኝ፣ ሪፈረንስ አድርጎ ልሻዳም፣ ሪፈረንስ አድርጎ ራሱ የሚያቀርበው ነገር በጣም የሚያሳዝን ነው። ማህበራዊ ሚዲያ ላይ የሚቀመጠውን ነገር ነው ሪፈረንስ እየተደረገ ያለው። አይቼዋለሁ በፌስቡክ ያ በራሱ ፔጁ ላይ ያስቀመጠውን እኳ አይቼዋለሁ ማ ሶማሊ ሶማሊ እና ሶማሊያ ብሎ እንደ ሀገር ሉዋላ አውቆ ራሱ ያስቀመጠበት ሁኔታ አለ። ሲጀመር አንድ ሶማሌ የታጠቀ ኃይል አልፎ ሲገባ የኢትዮጵያ መከላከያ ሰራዊትና ድንበር የሚጠብቀው የት ነው ያለው? እሱ የሶማሊያስ መንግስት መጥቶ ወታደር መጥቶ እዚህ ህዝብ ላይ ጥቃት ሲያደርግ ይሄ ከምን አንጻር ነው? ምን አይነት አገላለጽ ነው ከአንድ የኢትዮጵያ የክልል ከፍተኛ አመራር እንዲያለት አገላለጽ ይገለጻል ወይ ነው ይሄን ነው ሪፈረንስ እያረግሻለኝ። ደግሞ ደግሞ ፎቶሾፕ ነው፣ የታወቀ ነው እኮ አቶ ኢድሪስ። በየቦታው በጎፋ በሞያሌ በጭናክሰን የምናነጋግራቸው ነዋሪዎች፣ አርብቶ አደሮች ሰው ሞተብን በየቀኑ አስር ሰው አስራ ሁለት ሰው ከዛ በላይ ነው የሚሞተው እና ሰሞኑንም ባለስልጣን እንደሞተ የኦሮሚያ ክልል ባለስልጣን እንደሞተ ነው የሚሉት። ምንድን ነው እነህ ከሶማሊያ ሪፐብሊክ የሚመጡ አቶ አዲሱ አረጋ በፌስቡካቸው ላይ ያደረጉትን ብቻ አይደለም ሹና ኬሪያል ይህ ግለሰብ አሁንም ውደት ውስጥ መልካዲ ነው ቤቱን ያቃጠሉ ሰውዬ ነው አለ በሕይወት ስልኩን ሰጥችሽ ልታገኝ የምችው ግለሰብ ነው። የሀገራችን ድንበር ይህን ያህል ክፍት ነው እንዴ? የታጠቀ ኃይል ከሶማሊያ መጥቶ የሚያጠቀው እሱን እንግዲህ እሱን የፌደራል መንግስትም እንደ አንድ ኃላፊነት ያለው መንግስት የፌደራል መንግስትም ይጠየቃል። ምክንያቱም አሁን የሌላ የሶማሊያ ሪፐብሊክ ኃይሎች ገብተው የኢትዮጵያ ዜጎችን እያጠቁ ነው የሚለው ወሬ መጣራት አለበት። የእርስዎ ክልል ኃላፊ የሚሆነው ልዩ ፖሊስ ለሚባለው በፌደራል ኃይል ይታገዛል ለሚባለው የሚነግርሽ ዜጎች ዜጎች ህዝብ ነው የምናነጋግረው። ክሬዲቢሊቲ ያለውን ነገር ለምንድን ነው በየእለቱ እርስዎ? የአዲሱ አረጋን ኢንተርቪው በእኛ ዜና ላይ ከሰሙ የአርብቶ አደሮቹን የአርሶ አደሮቹን ስሞታ አልሰሙም እንዴ? ፋብሪኬትር ነው ፋብሪኬትር ነው። ከሰላሙ በኋላ እኮ ሰው እኮ እራሱን እኮ መከላከል ላይ ነው የነበረው እኮ አንድ ሁለት ጥያቄ ልጠይቆት ጠቅለል አርገው በጀዋርና በኦነግ ይመራል ያሉት ኃይል ተደራጅቶ መሳሪያ ኖሮት ከመቼ ጀምሮ የትኞቹ የሶማሌ ክልል ውስጥ ገብቶ ስንት ሰው እንደ ገደለ እስቲ ጠቅለል አድርገው ይንገሩኝ። እንግዲህ ላለፉት ሁለት ዓመት በኢትዮጵያ የነበረው ሁኔታ የታወቀ ነው። ምንድን ነው እና እነ ጀዋርና ኦነግና የእሱን ሀሳብ የሚደግፉ ሲያራምዱ የነበሩት ሀገሪቷ ሲፈጽሙ የነበረው እና ምን ያህል ችግር እንደተፈጠሩ ግልጽ ነው። ከዚህ አንጻር የሶማሌ ክልል የኢትዮጵያ ሶማሌ ክልል ህዝብ እና መንግስት የነበረው ሮልና የሀገሪቷን ሉዓላዊነት ከማስጠበቅና ሲስተሙ ፌዴራሊዝምና ህገ መንግስቱን ዲፌንድ ከማድረግ የተሰራውን ነገር ሲሰራ የነበረው እስከ ውጭ የነበረው ቆሞ ዘብ ሲቆምበት የነበረ። ከዚህ አንጻር ጆሀር ምንድን ነው ሲያስተላልፍ የነበረው ነገር አንደኛ ትልቅ ትልቁ እንቅፋት የሆኑት እነዚህ ናቸው። ጥያቄን አልመለስም። ልመጣልሽ ነው፣ ልመጣልሽ ነው። እሺ፣ ከዚህ አንጻር ያሰቡት ዋናው ዓላማ ኢትዮጵያን ለማተራመስ ዋናው እዚህ አካባቢ ችግር መፍጠር የሚቻለው አቡቱ አዳሩ አካባቢ ያለው ቦርደሩ ላይ ነው ከሚል አንጻር እዛ ጋር ስትራቴጂ የተወሰደ ነገር ነው። እዛ ጋ ነው ህዝቡን ለማጋጨት ሞክረው፣ አሁን ህዝቡ ግን ያቋል ይህን ነገር። ጥያቄን አልመለሱም። የጠየቅኩት ጥያቄ ከመቼ ጀምሮ ነው ይሄ በኦነግ እንዲሁም በጀዋር ታጠቀ ያሉት ሀይል የታጠቀ ወታደር መጥቶ የሶማሌን ክልል የመታው በኦሮሚያ በኩል ሰሞኑን ስንዘግብ ኖረናል። ከመቼ ጀምሮ ነው ጥቃት የጀመረው? ስንት ሰው ሞተ? የት ቦታ ሞተ? እሱን ያው ኮምፓይል ሆነ በሌላ ጊዜም ትንልሻለ ይሄ እንደ እንዴት ይሄ ሀይል ይሄን ሁሉ ቤት አቃጠለ አሰቃቂ ግድያ ፈጸመ የሚሉት ሀይል እስካሁን የተጠናቀረ የሞተውን የሶማሌ ክልል ህዝብ ቁጥር ሊነግሩኛ አይገባም እንዴ አቶ ኢድሪስ? እሱም ልነግራችሁ እችላለሁ። ይሄ ግን ያለው የተደራጀ ሀይል ነው በቃ ምንም ጥርጥር የለውም። ታጥቆ ህዝብ ለመፍጀት ምጽዋንን ለመፍጀት የመጣ ኃይል ነው። እንግዲህ ከኦሮሚያ በኩል እኛ የምንሰማው ካለፉት ሁለት ሳምንታት ጀምሮ እያየለ ነው የመጣው። ኢፒአርዲኤፍ ስልጣን ከያዘ ጊዜ ጀምሮ ሶማሌ ክልልና ኦሮሚያ መካከል ግጭት ይካሄዳል። በዘጠና ሰባት ዓመተ ምህረት ደግሞ ሬፈረንደም ተካሂዶ ተስማምተው ተለያይተዋል። አሁን ግን እያየለ መጥቷል ይሄ ጥቃትና በየቦታው ባለፈው በጭናክሰን በባሌ ዶፋ በሚባል አካባቢ በተለያዩ ቦታዎች ሰዎች ይገደላሉ። በተጨባጭ ከሶማሌ ክልል የተገደሉትን ሰዎች ይሄ የታጠቀ ኃይል ገብቶ ገደለ የሚሉትን እንዲያስረዱኝ ፈልጌ ነው እኮ አሁን በቁጥር በአሃዝ እንድነግርሽ ካልሆነ በስተቀር ያለውን ሁኔታ በደንብ ገልጬልሻለሁ። ማንም ሄዶ እንገደለ የለም መጥቶ ነው መከላከል ስራ ነው ክሰራ የነበረው። ያ የሚያሳየው ከሌላ አካባቢ ተሰባስቦ መኪና ተገልብጦ ሰው እያለቀ ነው። ምን አይነት መሳሪያ የያዙ ናቸው እነዚህ የተሰባሰቡ ሶማሌ ላይ ጥቃት የሚከፍቱት? ምን አይነት መሳሪያ ነው የያዙት? ምን አይነት በቃ የተደራጁ ዝግጅ የሆኑ ብዙ ጊዜ ሲዘጋጅ ሰው ሰላም ነው ብሎ ቁጭ ማለት ተዘጋጅቶ ለማጥቃት የመጡ ትላልቅ መሳሪያ ያዙ ሳጋ ሲጠቀሙ ነበር የሚለው በሌላ እንትን ልነግርሽ እችላለሁ። ሎ ሪያሊቲ ይሄ ነው፣ በሁሉም ቦታ ነው የምልሽ። የኦሮሞ ነጻነት ግንባር ለመሆናቸው ምን ማስረጃ አለዎት? እሱም መታቂው ተቀመጡ ተቱ በድርጊታቸው ይታወቃል ነው። ይሄ በቃ የጸረ ሰላም ያላቸው ድርጊትና አስተሳሰብ እንደሆነ ምንም ጥርጥር የለውም፣ ምንም ጥርጥር የለውም። የማረካችሁት ሰው አለ? አለ ከነ ማስረጃው፣ ከነ ማስረጃው በተጨባጭ ከመርሰቤት ከኬንያ መጥቶ ተደራጅተው መጡ። ህዝቡን ለማጥቃት የመጡ የተያዙ ከነ እንትናቸው አለ። በዚህ ላይ ደግሞ ግጭት ከዚህ በፊት ነበረ። የነበረው ግን በአርብቶ አደር ሌብል ላይ የነበረ እንትን ነው። ወዲያውኑ ከግጦሽና ከዋጋ የተነሳ ነው። ያ በአካባቢ የሚሰታ ነገር ነ ዘጠና ሰባቱ ሪፈረንደም ከማንም በላይ የኢትዮጵያ ሶማሌ ህዝብ ያከብሯል። ወደፊት ለተግባሩም እየሰራ ነው። አሁንም ሄድበታል። ምንም ከዚህ ጋር የሚገናኝ ነገር የለም። አቶ ኢድሪስ ግን አሁንም ቢሆን ከኦሮሚያ ገበሬዎች፣ ከኦሮሚያ አርብቶ አደሮችም የሚሰማው አሁን የህዝብ ለህዝብ ግጭት የለም። የሶማሌ ህዝብ ራሱ አጎራባች ያለው አሁን ለምሳሌ በሜሶ ያለው ህዝብ ልዩ ኃይል ነው። ዘመናዊ መሳሪያ የታጠቀ ነው። እኛ ግን በበኩላችን ያለንን መሳሪያ፣ ከብት የምናግድበትን መሳሪያ ይዘን ነው ተጠራርተን ክልላችንን እየተከላከልን ያለነው። የደረሰን ሰው የለም ነው የሚሉት። ይኸውልሽ ቀላሉ ነገር ማህበረሰቡ ላልሹም ግለሰቦችን ባናገርሹ መንገድ ልታናግረኝ የምላቸውን ቦታዎች እንዳለ ደውለሽ ማግኘት ትችያለሽ። ህዝብ ለህዝብ ሰላም ነው። አሁንም ሰላም ነው፣ ወደፊትም ሰላም ይሆናል። ምንም ጥንጥር የለውም። በከፍተኛ አመራር እየተሰራ ያለውን ስራ ለማደናቀፍ አገሪቷን ለመበጥበጥ የተዘጋጀ ኃይል ይሄ ነው ችግር እየፈጠረ ያለው ጥቃትም እየፈጸመ ያለው። ጥሩ። በእናንተ በኩልም ማህበረሰቡ ወርዳችሁ አሁን ግለሰቦች ደውለው እንዲህ እያሉ ነው እንዲህ እያላችሁ ነው ይሄ የምትሉትን ነገር በዚህ በኩል ያለውን ደግሞ በእኛ በኩል ያለውን ደግሞ ማህበረሰቡ ራሱን ዲፌንስ እያደረገ እንደነበረና የሚለውን ነገር ራሱ ያስረዳቸዋል። በተለ የተቃጠለ ቤቱ የተቃጠለ ከተማ የወደመ ከተማ ውስጥ የተቀመጡ ሰዎች አሉ። ስለዚህ እነዚህ ደውላችሁ ማግኘት ትችላላችሁ። ከእርሶ እንግዲህ የምጠይቀው ምንድን ነው? እስካሁን የኦሮምኛ ክፍል ጥሪ ያገኛል ከኦሮሚያ ክልል። ስለዚህ እርሶ አሁን እንደገና ቀጠሮ እናርግና ቤታቸው ተቃጠለ አሁን እርስ ባሉት በኦነግ ተወረርኩ የሚለውን ኃይል የኦነግ አመለካከትና አስተሳሰብ ያላቸው አላማ የሚያራምዱ ናቸው። አስተሳሰብ ነው። በቃ ፌዴራሊዝምን፣ ህገ መንግስቱን ሀገሯስ አገሪቷ ሰላም እንዳትሆን፣ ህዝቡ ሰላም እንዳትሆን የማሸበር ስራ የሚሰሩ አካላቶች ናቸው። ግልጽ ነው። አቅጣጫ የተሰጠ በሳምንት በወር ተከፋፍሎ እኮ ጀዋር በግልጽ እኮ ሲያስቀምጥ ነበር። እዚህ ደረሱ፣ እዚህ ሆነን፣ እዚህ ሆነን እየተባሉ ይሄ አቅጣጫ የሚወርድላቸው ነው። ተቀመጡ፣ ተነሱ የሚባሉ አቶ ኢድሪስ፣ የተምታታ ነገር ነው አሁን የነገሩኝ። ቅድም የኦነግ ኃይል ናቸው ነው ያሉት። አስተሳሰብ እንግዲህ ከሆነ ኦሮሰብ የሚያራምዱ ክቱን ያላቸው ያንን እየተገበሩ ያሉት ጸረ ሰላም ኃይሎች ናቸው ነው ያ ማለት እንግዲህ እኛ ስናነጋግር የቆየ ነው የኦፒዲኦ የወረዳና የዞን ባለስልጣናትንም ስለሆነ እነኚህም ሰዎች የኦነግ አስተሳሰብ አላቸው ማለት ነው። አመራሩን አላልኩም። ድርጊት የሚፈጽመው አመራር ሳይሆን የታጠቀ ኃይል ነው። አመራር አልታጠቀ። አመራር እየተገደለ ነው እኮ ዛሬ። እኮ መጀመሪያ ጥያቄን ያነሳ ሁሎት በተገደሉ ሰውዬ ስም እኮ ነው አቶ ሳላድ መሐመድ የተባሉ ተገደሉ የተነገረች መረጃ ምን ያህል እውነት ነው እኮ? እኔ አሁን መረጃ ላይ ቆሜ ነው የማነጋግሮት። ላለፉት አስር ቀናት በተከታታይ እዚህ አካባቢ እዚህ አካባቢ ጉጂ ድረስ የሞቱ ሰዎች ከሞያሌ እስከ ጉጂ እስከ ጎፋ እስከ ያሉትን ስን ዘግብ ነበር። በየቀኑ አስር ሰው አስራ ሁለት ሰው ዘጠኝ ሰው ሞተ ነው የሚባለው። ይሄንን እንግዲህ ዝም ብለን ጆሮ ዳባ ልበስ ብለን መቀመጥ አንችልም። በየዕለቱ ደግሞ ለእርሶ መስሪያ ቤት ስንደውል ነበረ። ለሶማሌ ክልል ለራሳቸው ለፕሬዚደንቱ ሳይቀር ሳይቀር ስንደውል ነበርና አሁን እርስ ደውለው ለማነጋገር ፍቃደኛ ስለሆኑ በጣም ነው የምናመሰግነው። እርስዎም ደግሞ ይቅረቡና ከአቶ አዲሱ አረጋ ጋራ እናወያያችሁ። በጣም ጥሩ። ይሄ ዋናው ለአንድ ሀገር ሰላምና ለሕዝብ እድገት ነው ሁላችንም እየሰራን ያለው። አንድ ሀገር ነው ያለን ከዚህ አንጻር ምንም ችግር የለም። እንደ ሁለቱም ክልሎች መንግስት በሁለቱም በኩል የገመገም ነው ይሄ ነገር የሰላሙን እንቅፋት የሆኑትን ግለሰቦች ወደ ፍርድ እንዲመጡ ሁለታችንም የምንሰራበት አካሄድ ስላለ ባላንስድ በሆነ መንገድ ይሄን ነገር ለህዝብ ብታደርሱ። ባላንስድ ለመሆኑ በየጊዜው ከኦሮሚያ ኢንተርቪው በሰራን ቁጥር የእናንተን መንግስት መልስ ፍለጋ በየጊዜው እንደውላለን። በምንደውልበት ጊዜ ደግሞ እንዘግባለን። እንዲደውለን አላገኘንም። አሁን እርስዎ ለመነጋገር ፈቃደኛ ኖት። ስለዚህ መቼ ልደውልሎት? ከአቶ አዲሱ አረጋ ጋር እንዲቀርቡ በጣም ጥሩ ጊዜ ናቸ። በሚመቸኝ ጊዜ ነግራችኋለሁ። በጣም ነው የማመሰግነው የሱማሌ ብሔራዊ ክልል መንግስት፣ በጣም አመሰግናለሁ። እንኳን አደረሳችሁ ለአዲሱ ዓመት ሁለት ሺህ አስሩ፣ ሁላችንም ለመላው ኢትዮጵያ በውጭም በሀገር ስለሚኖሩ ለሚኖሩ እንኳን አደረሳችሁ። እሺ አመሰግናለሁ አቶ ኢድሪስ እስማኤል። ትዝታ የኦሮሚያ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊን አቶ አዲሱ አረጋንም ዛሬ አግኝታ አነጋግራ ነበር። የሶማሌ ክልሉ አቻቸው አቶ ኢድሪስ ኢስማኤል የሰነዘሯቸውን ሀሳቦችና ሌሎችም የሰሞኑን ችግሮች አንስታላቸው ነበር። ያዳምጡት። ጤና ይስጥልኝ አቶ አዲሱ። ጤና ይስጥልኝ ትዝታ እንዴት ነሽ? እግዚአብሔር ይመስገን በጣም ደህና ነኝ። እግዚአብሔር ይመስገን ሰላም። ስለ ትብብሮ በጣም አመሰግናለሁ። እሺ እኔም አመሰግናለሁ። ፌስቡክ ላይ ወጣ ስለተባለው የእርሶ ጽሑፍ በቅድሚያ ልጠይቁት ኦሮሚያ ውስጥ ገብተው የሚዋጉት የሶማሊያ ሪፐብሊክ ተዋጊዎች ናቸው የሚል እንደውም በሻለቃ ደረጃ ያሉ ወታደሮች እንደሆኑ እና የመታወቂያ ካርዳቸው ጭምር ፌስቡኮ ላይ እንደለጠፉ ነው የሚነገረውና ይሄ እውነት ነው? አዎ በመጀመሪያ ደረጃ የኦሮሚያና የኢትዮጵያ ሶማሌ አዋሳኝ አካባቢ እየሆነ ያለው ነገር ትክክለኛው ጉዳይ ምንድን ነው የሚለውን በደንብ ህዝባችን መጨበጥ አለበት። አንዳንድ ሁኔታዎች ላይ ህዝቡ ከህዝብ የተጋጭ አስመስሎ የማቅረብ የተሳሳቱ ሁኔታዎች አሉ። ይሄ ትክክለኛ እንዳልሆነ በደንብ ሊሰመርበት ይገባል። ሚዲያው ይህንንም አበክሮ ድምጻችንን ለህዝቡ ሊያደርስ ይገባል። የኦሮሞና የሶማሌ ህዝብ ለረጅም ዘመናት በፍቅር በአብሮነት፣ በወንድማማችነት የኖረ ህዝብ ነው። አንዱ የሌላውን ቋንቋ የሚናገር ተመሳሳይ ስነ ልቦናና የአኗኗር ሁኔታ ያላቸው ህዝቦች እንደሆኑ አሁንም በሁለቱ ህዝቦች መካከል ምንም ቅራሜ እንደሌለ ሊታወቅ ይገባል። አንዱ መሰረታዊ ጭብጥ ይሄ ነው። ሁለተኛው ነገር ኦሮሚያና በሶማሌ አዋሳኝ አካባቢዎች ላይ እየደረሰ ያለው ጉዳትን በሚመለከት የአስተዳደር ወሰን ጉዳይን አስመስሎ የማቅረብ ሁኔታዎች አሉ ማለት ነው። በእርግጥ ከዚህ በፊት የሁለቱ ክልሎች የአስተዳደር ወሰን ቦታዎች በአግባቡ ካለመካለላቸው ጋር ተያይዞ የግጭት መነሻ ቦታዎች እንደነበሩ ይታወቃል። ይህንን የኦሮሚያ ብሔራዊ ክልላዊ መንግስት የአስተዳደር ወሰን ቦታዎች የግጭት መነሻ ቦታዎች መሆን የለባቸውም የህዝቦች ወንድማማችነት የሚረጋገጥበት የልማት ማዕከላት መሆን መቻል አለባቸው የሚል አቋም ወስዶ ከፌዴራል መንግስትና ከአጎራባች ክልሎች መንግስታት ጋር በመነጋገር የአስተዳደር ወሰን ጉዳዮችን እልባት ሰጥቷል። በዚህም ሂደት ከቤኒሻንጉል ጉምዝ፣ ከጋምቤላ፣ ከአማራ፣ ከደቡብ ብሔር ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስታት ጋር ያሉ ጉዳዮችን ህብረተሰቡን በማሳተፍ ከክልል መንግስታትና ከወንድም ህዝቦች ጋር በመቀራረብና በመነጋገር ሰጥቷል። ከኢትዮጵያ ሶማሌ ብሔራዊ ክልላዊ መንግስት ጋር የተያያዘው። የአስራ ዘጠኝ ዘጠና ሰባት የተካሄደው ህዝበ ውሳኔ በቶሎ መሬት ላይ ወርዶ ተግባራዊ ካለመደረጉ ጋር ተያይዞ እነዚህ አስተዳደር ወሰን ቦታዎች የግጭት መነሻ ሆነው ስለቆዩ የአስራ ዘጠኝ ዘጠና ሰባቱ ሪፈረንደም ተግባራዊ እንዲደረግ የሚል ስምምነት ተፈራርመን በተግባር ገብተናል። ስለዚህ ከአስተዳደር ወሰን ጋር የነበሩንን ውዝግቦች ፈተናል ማለት ነው። ከዛ ባለፈ መሬት ላይ አውርደን ከሰባ አምስት ፐርሰንት እስከ ሰማኒያ ፐርሰንት የሚደርሱ ውዝግብ የነበረባቸው ቀበሌዎችን የማካለል ስራ አጠናቀን የሄንበት ሁኔታ ነው አቶ አዲሱ የሶማሌ ክልል የኮሚኒኬሽንስ ኃላፊ አቶ ኢድሪስን ትላንትና አነጋግረን ነበረ እኛ ራሳችንን እየተከላከልን ነው ወረራ ነው የተካሄደብን ነው የሚሉት ማን ነው የወረራችሁ ከኦሮሚያ መንግስት ነው ወይ ወረራ የተቃጥባችሁ ከኦሮሚያ ክልላዊ መንግስት ነው ወይ ስንል አይ አይደለም በጀዋርና በኦሮሞ ነጻነት ግንባር የተቀሰቀሱ ኃይሎች ናቸው የሚወጉውን ነው የሚሉት። እርስዎ እንዴት ይገልጹታል? ምንድን ነው የሆነው? በየዕለቱ አስር ሰው ሞተ፣ አስራ ሁለት ሰው ሞተ ከኦሮሚያ በኩል ስንዘግብ ቆይተናል። ለመጀመሪያ ጊዜ ነው አቶ ኢድሪስ ትላንትና በሶማሌ ክልል በኩል ያለውን አመለካከት የሰጡን። ወረራ እየተከላከልን ነው ነው የሚሉትና ተጨባጭ ሀሳቦን ይስጡኝ። ምንድን ነው የሆነው እየሆነ ያለው? አቶ እድሪስ እንዳሉት ሳይሆን ከኢትዮጵያ ሶማሌ የሚነሱ አንደኛ የሶማሌ ክልል ልዩ ፖሊስ አባላት የኦሮሚያን የአስተዳደር ወሰን እየጣሱ ሰላማዊ ዜጎች ላይ ጥቃት እየፈጸሙ ነው የነበረው፣ አሁንም እያካሄዱ ያሉበት ሁኔታ ነው ያለው። በዚህ ማስረጃ ማነው? በየ አካባቢው ያለው ህዝብ መቼም አይዋሽም። የኦሮሞ ሰፊ ህዝብ ሊገልጽ ይችላል። ይሄ ደግሞ የሶማሌ አስተዳደር ወሰን ተወረናል የሚሉ ከሆነ ቁምቢ የሶማሌ አስተዳደር ወሰን ነው ወይ? ቁምቢ ከተማ ድረስ እየመጡ ነው የልዩ ፖሊስ ኃይሎች ሜሶ ከተማ ድረስ እየመጡ ነው ሞያሌ ወረዳ ጫሙክ ድረስ እየመጡ ነው። እና ይህን ነገር እያደረሱ የነበረው ይሄ በእኛ በኩል ተጨባጭ አይደለም፣ ተቀባይነት የሌለው ጉዳይ ነው። እኛ ወረራ ስለመካሄዱ ህዝቡም ደግሞ ራሱን በመከላከል ባደረገው ሂደት ውስጥ የልዩ ፖሊስ አባላትን የሶማሌ ክልል የሚሊሻ አባላትን ቁጥጥር ስር አውሎ በተጨባጭ ለማንም ማሳየት የሚችለው አቶ ድሪስም ራሱ መጥቶ ማየትና ማረጋገጥ የሚችለውን ነገር ማሳየት ይቻላል ማለት ነው። እንደ ኦሮሚያ ብሔራዊ ክልላዊ መንግስት ኦኤልኤፍ የሚባል ሀይል ታጥቆ እንቅስቃሴ የሚያደርግበት አንድም ቀበሌ ኦሮሚያ ክልል ውስጥ የለም እና በእኛ በኩል በእነዚህ ሀይሎች ቅድም በጠቀስኳቸው ሀይሎች የተደረገውን ህዝብ ላይ የደረሰውን ጥቃት በማስረጃ በዝርዝር ማቅረብ እንችላለን። ዝርዝሩን ደግሞ የሚያጠና ቡድንም ችግሮች ወደ ተከሰቱበት አካባቢዎች ልከናል። ይህንን በዝርዝር ለህዝባችን ወደፊት የሚናሳውቅ ይሆናል። ኦኤልኤፍ ጃዋር የሚለው ነገር ካለ እሱ ማስረጃውን አቅርቦ ዲፌንድ ማድረግ ይችላል። ተጨባጭና እውነታው ግን ምንም የተደረገ ወረራ የለም። የኦሮሞ ህዝብ በጣም ሰላማዊ ህዝብ ነው። የኦሮሚያ ብሔራዊ ክልላዊ መንግስት በህዝቦች ወንድማማችነት በጽኑ የሚያምን መንግስት ነው። አንድም ሰው አንድም ኦሮሞ በቀይ መሞት የለበትም ብሎ እንደሚያምን ሁሉ የኢትዮጵያ ሶማሌ ዜጋም ወንድም ህዝብ እንደመሆኑ መጠን መሞት የለበትም ብሎ የሚያምን ኃላፊነት የሚሰማው መንግስት ነው። ከዚህ በመነሳት በመንግስት በኩልም የሚደረግ የመውረር ነገር በፍጹም የለም። ሊኖርም ሊታሰብም አይችልም። እንደገና ደግሞ እየታጠቁ ሀይሎች ናቸው ተብሎ የሚፈረጁ አካላት በፍጹም ኦሮሚያ ውስጥ አንድም ትጥቅ ይዞ የሚንቀሳቀስ አካል በኦሮሚያ ብሔራዊ ክልላዊ መንግስት ውስጥ የለም። አለ ከተባለ ማስረጃው ቀርቦ ልንነጋገር እንችላለን። እንደገና ደግሞ ባለፈው ጫሙክ ላይ ወያ ሌላ በተፈጸመው ጥቃት የተሳተፉ በህዝቡ ተሳትፎ የተያዙ ሹዴ ኬሮ አብዲ የሚባል ሰው የሶማሌ ናሽናል አርሚ ማለት ነው። የሞቅዲሹ ሶማሌ ናሽናል አርሚ መታወቂያ የያዘ ሰው ተይዞ ነው ያለው ማለት ነው። አሁን በኦሮሚያ ስልታ አካላት እጅ ላይ ነው ያለው እሱ በደንብ ቢቴሉ ተጣርቶ ወደፊት የሚታወቅ ነው የሚሆነው። አቶ ኢድሪስ እንግዲህ አስተባብለዋል። እኒህ በፌስቡክ ላይ ወጡ የተባለውን ከሶማሌ ሪፐብሊክ መታወቂያ ይዘው ተገኙ በውጊያው ላይ ስለተባሉ ሰው ፎቶሻፕ የተደረገ ነው ብለው ትላንት በቃለ ምልልስ ሰጥተውኛል። እዚች ላይ አጭር መልስ ይስጡኝ። ምንም ፎቶሾፕ የተደረገ አይደለም። አቶ ኢድሪስ ራሱ መጥቶ በእኛ ቁጥጥር ስር ነው ያለው። አቶ ሹሜኬሮቢ የሚባለው መጥቶ አይቶ ማረጋገጥ ይችላል፣ የሚዲያ ሰዎችም መጥቶ ማረጋገጥ ይችላሉ። ይህ አንድ ሌላ ጥያቄ የማቀርብልዎት በእንደዚህ ሁለት ክልሎች መካከል እንዲህ ውጊያ ሲካሄድ እና በየዕለቱ አስር አስራ ሁለት ከዚያም በላይ ሰው ሲሞት ፌደራል መንግስት ያወጣው መግለጫ የለም እኛ እስከምናውቀው ድረስ እናንተ ለፌደራል መንግስት አመልክታችኋል ወይ ለኢትዮጵያ ፌደራል መንግስት ሁለታችሁንም ለሚያስ ያው ከዚህ በፊትም በአስተዳደር ወሰን ጋር ተያይዞ ባሉ አለመግባባቶች አመቱን በሙሉ ግጭቶች ሲፈጠሩ ነው የነበረው። ሰላማዊ ዜጎች ሕይወት አካልና ንብረት ላይ ጉዳት ሲደርስ እንደ ስለነበረ የፌዴራል መንግስት ይህንን ጉዳይ በዝርዝር ያውቃል። በሰላማዊ ዜጎች ላይ ጉዳት እንዳይደርስ ከማድረግ አኳያ ከፍተኛ ሚና ሲጫወት ነው የነበረው። የፌዴራል መንግስቱ ስራ ያሉ ጸጥታ አስከባሪ አካላት የፌዴራል ፖሊስን ጨምሮ የመከላከያ ሰራዊቱ ሰላምን ከማስከበር በዚህ ግጭት ውስጥ የሚሳተፉ አካላትን ቁጥጥር ስር ከማድረግ ጀምሮ በርካታ ስራዎችን ሰራ ቆይቷል። ስለዚህ የፌዴራል መንግስት ማወቅ ብቻ ሳይሆን ክቡር የፌደራል የመንግስት ኮሚኒኬሽን ጉዳዮች ሚኒስትር አቶ ነገሪ ሌንቾም በዚህ ጉዳይ ላይ የአዲስ አመት ዋዜ ማለት ይመስለኛል ቀኑን እርግጠኛ ባልሆንም መግለጫ ሰጥተዋል። ስለዚህ ፌዴራል መንግስቱም በአግባቡ ያውቃል። አብረን ነው ስንሰራ የነበረው። አሁንም በደንብ አዌር ናቸው። የፌዴራል መንግስት የጸጥታ አካላት ፌዴራል ፖሊስም እንደገና ደግሞ የመከላከያ ሰራዊትም በአካባቢው አለ። ስለዚህ አሁን እየተደረገ ያለው እንቅስቃሴ በህዝቦች ላይ ጉዳት እንዳይደርስ በወደፊትም በቀጣይነትም ተጣርቶ በዚህ ሁኔታ ውስጥ ተሳታፊ የሆኑ አጥፊ አካላት በሕግ እንዲጠየቁ ከማድረግ አኳያ አብረውን እየሰሩ ያሉበት አግባብ ነው ያለው ማለት ነው። በተደጋጋሚ ከተለያዩ የኦሮሚያ መንደሮች፣ ከተሞች የምናነጋግራቸው ሰዎች ከሶማሌ ሕዝብ ጋር አጎራባች ከሆነ ማህበረሰብ ጋር ምንም ችግር የለንም፣ ልዩ ፖሊስ ግን በፌደራል ኃይል እየተደገፈ ነው መጥቶ የሚገለን የሚል ስሞታ አላቸው። ለእኛ የሚደርስልን የለም፣ እኛ መሳሪያ የለንም። ልዩ ፖሊስ ግን በፌዴራል ኃይል በዘመናዊ መሳሪያ እየታገዘ ነው መጥቶ የሚገለን የሚል ስሞታ አላቸው። እዚህ ላይ መልስ ይስጡን። እኔ እንደ ኦሮሚያ ብሔራዊ ክልላዊ መንግስት የምናምነው የመከላከያም ሀይል ሆነ የፌዴራል ፖሊሱ የሁሉም ብሔር ብሔረሰቦች ተወካዮች ናቸው። ስለዚህ አንድ ኖብ ነው። ሌሎች ላይ ጉዳት ያደርሳሉ የሚል እምነት የለንም። ማለት ከሰራዊት ውስጥም ሆነ ፖሊስ ውስጥ በግለሰብ ደረጃ በእንደዚህ አይነት እንቅስቃሴ የተሳተፉ አካላት ካሉ እቆማው መቶልን ከሚመለከተው አካል ጋር ተነጋግረን እነዚህ አካላት በግለሰብ ደረጃ በጥፋታቸው ተጠያቂ የሚሆኑበትን ሁኔታ ወደ ሕግ እንዲቀርቡ የማድረግ ስራ መስራት እንችላለን። ነገር ግን አሁን በተጨባጭ እስካሁን ባለንን ክትትል ማለት ነው የፌደራል ፖሊስ የፌደራል መንግስት ሰላም አስከባሪ አካላት አንዱን ወገን አግዘው አንዱን ወገን ላይ ጉዳት እንዲደርስ እያደረጉ ነው የሚለውን በመንግስት ደረጃ ለመቀበል ያስቸግረናል ማለት ነው። ሰሞኑን በሚካሄደው የእርስ በርስ ውጊያ ስለሚጠፋው ህይወት አቶ ነገሪ ሌንጮ ከተናገሩት ውጪ በተጨባጭ ፌደራል መንግስት ምን እያደረገ ነው? አንደኛውና መሰረታዊ ነገር ጥቃት የሚፈጽሙ አካላት ጥቃት በሚፈጽሙባቸው አካባቢዎች ላይ የሰዎች ህይወት አካልና ንብረት ላይ ጉዳት እንዳይደርስ የመከላከል ስራ ነው የሚሰራ ማለት ነው። ለዚህ የጥታ አካላትን አስተማርቷል። ከዛ ባለፈ ደግሞ የቀሩ ጉዳዮች ማለት ነው አስተዳደር ሴኖችን ከማካለል አኳያ ቀሩ ጉዳዮችን በቀጣይ ተነጋግረን የምንፈታ ነው የሚሆነው። እዚህ ጉዳይ ውስጥ የተሳተፉ አካላትን ተጣርተው እንደ የጥፋታቸው ተጠያቄ የሚሆኑበትን ሁኔታ ለመጣረት ከኛ ጋር እንደሚሰሩ የምናምነው ለሚስታን በተጨባጭ እያደረገ ያለው እንቅስቃሴ የሚመንስ። አመሰግናለሁ አቶ አዲሱ በጣም ጊዜ ይርስጥልኝ። እኔም አመሰግናለሁ። እሺ በሌላ በኩል ደግሞ ለሶማሌ ክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ኢድሪስ እስማኤል ክስ የኦሮሞ ነጻነት ግንባር ኦነግ ቃል አቀባይ አቶ ቶሌራ አደባ ምላሽ ሰጥተዋል። በዚህ ጦርነት ውስጥ የኦሮሞ ነጻነት ግንባር ምንም ተሳትፎ የለውም። የሶማሌ ክልል ቃል አቀባይ ኢድሪስ እስማኤል የሚናገረው ወያኔዎች በል ያሉትን ከእነሱ ምክር በመውሰድና በመታዘዝ ነው የኦሮሞ ነጻነት ግንባር ምንም ተሳትፎ የለውም። የኦሮሞ ህዝብ ነው እነዚህን ወራሪዎች ከራሱ ላይ በመከላከል ላይ ያለው እና ይሄ ፍጹም ውሸት መሆኑ ግልጽ ነው። ይህን ጦርነት ለረዥም ጊዜያት በዛ አካባቢ ሲካሄድ እንደነበረ ይታወቃል። የተለመደ ክሳቸውን በኦነግ ላይ የሚያቀርቡት ሌላ ዓላማ ለማስመሰል ወይንም ደግሞ የኦሮሞ ነጻነት ግንባር እየተዋጋ ነው በማለት ህጋዊ ለማድረግ የሚያደርጉት ጥረት ነው እንጂ የኦሮሞ ነጻነት ግንባር ሰራዊት በዛ አካባቢ የሚያደርገው ምንም አይነት እንቅስቃሴ የለም። የኦሮሚያ ሚዲያ ኔትወርክ ዲሬክተር አቶ ጀዋር መሐመድም ለተሰማባቸው ውንጀላ የሚከተለውም ብለዋል። እኔ እንግዲህ ማንም እንደሚያውቀው የኦሮሚያ ሚዲያ ኔትወርክ ዳይሬክተር ነኝ። በሚዲያ በዚህ በድንበር አካባቢ የሶማሌ ክልል ልዩ ፖሊስ የሚያደርገውን ወረራ ከዛሬ ሶስት ዓመት ከተቋቋምንበት ጀምሮ በመከታተል ስንዘግብ እና ስናጋልጥ ቆይተናል። በተለያዩ ጊዜ ውስጥ ጥቃት የሚወስደው ልዩ ፖሊስ መሆኑን በማያሻማና በማያከራክር መልኩ ከተገደሉና ከተያዙ ወታደሮች የተገኙ መታወቂያዎች እና ሌሎች መረጃዎችን አቅርበናል። ይሄ አስቆጥቷቸው ከሆነ በእንጂ ኦሮሚያ ሚዲያ ኔትወርክ ምንም ጦር የለውም። በዛ አካባቢ እየተንቀሳቀሰ ያለ የተደራጀ ጦር የልዩ ፖሊስ ብቻ መሆኑን የኦሮሚያ መንግስት ቃል አቀባይ፣ የኦሮሚያ መንግስት ሚዲያዎች ደግሞ የፌዴራል መንግስት በተደጋጋሚ የገለጹት ስለሆነ ከዛም አልፎ ራሱ ግጭቱ መፈታት አለበት ተብሎ ግጭትን መኖሩን ታምኖ በመንግስት ደረጃ ግጭት መኖሩ ታምኖ ክልሎች ፕሬዚደንቶች መካከል የተደረገ ወደ ስምምነት የተገባበት እንደሆነ ነው። እዚህ ለመጨመር መጨመር የምፈልገው በዚህ ግጭት ውስጥ በቀጥታ ህዝብ እያስፈጁ ያሉት የልዩ ፖሊስ፣ የእነሱ አዛኝ የሆነው አብዲ ላይ ከነሱ ከእነሱ ጀርባ ደግሞ ያሉት የህወሀት ጀነራሎች ናቸው። ተጠያቂ መሆን ያለባቸው እነሱ ናቸው እንጂ ከኛ ወገን ሀቁን ከማጋለጥ በስተቀር እየሰራ ነው ምንም ነገር የለም።